Voice of America በቀን 600 ሺህ ሊትር የሚያመርት የሸገር ምግብ ዘይት ፋብሪካ ግንባታ አዲስ አበባ ውስጥ ተጀምሯል። የፋብሪካው ባለቤት ሚድሮክ ኢትዮጵያ ነው። ሙክታር ጀማል ዝርዝሩን ይዟል። አራት ቢሊዮን ብር ይፈስበታል የተባለው ይህ ፋብሪካ ግንባታ በአንድ ዓመት ውስጥ ተጠናቆ ምርት እንደሚጀምር ተገልጿል። የፋብሪካውን ግንባታ ማስጀመሪያ መሠረት ድንጋይ ያስቀመጡት የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ፣ አስተዳደራቸው ለግንባታቸው አስፈላጊውን ድጋፍ እንደሚያደርግ ቃል ገብተዋል። የእኛ ዓላማ የከተማው ነዋሪ ሕይወት መቀየር ማለት ነው። አዲስ አበባ እንደ ስሟ አዲስና አበባ ማድረግ ማለት ለዛም የጀመር ነው። በከተማ ደረጃ ለዘመናት ታጥሮ የተቀመጡ መሬቶችን ወደ ልማት በማስገባት ባለሀብቶችን በማነጋገር ልማቱ አካል እንዲሆኑ፣ ሁለተኛ ደረጃ ደግሞ ቀጣዮቻችን ተስፋዎቻችንን ጽኑ መሰረት ላይ የሚጥሉ የከተማ ወጣቶች፣ የከተማ ህጻናት ሳይሸማቀቁ ወደ ትምህርት ቤት የሚሄዱበት አሁን ደግሞ አዲስ አበባ ወደፊት እየተራመደች ስለሆነ የነገው አዲስ አበባ ለመገንባት ደግሞ ባለ ሀብቶች የራሳቸውን ሚና እንዲኖራቸው በማድረግ አዲስና አበባ ከተማን እንገነባለን የሚል ቃል ለራሳችን ለከተማ ነዋሪ ይገባል። ኢትዮጵያ በሀገር ውስጥ የምግብ ዘይት ምርት የሚሸፍነው ፍጆታ አራት ከመቶ ብቻ ሲሆን የምግብ ዘይት ከውጪ ለማስገባት ሀገሪቷ ስድስት መቶ ሚሊየን የአሜሪካን ዶላር በዓመት እንደምታወጣ ተነግሯል። የሚድሮክ ኢትዮጵያን በመወከል የተናገሩት አቶ አብነት ገብረ መስቀል ግንባታው የውጪ ምንዛሪን ሀገር ውስጥ ከማስቀረትና በሀገር ውስጥም የስራ ዕድል ከመፍጠር የሚኖረውን ድርሻ አብራርተዋል። ፕሮጀክቱ በአጭር ጊዜ እንደሚጠናቀቅም ተናግረዋል። አቶ አብነት ሚድሮክ ኢትዮጵያ ሀገራችን ኢትዮጵያ በምታደርገው የለውጥ ጉዞ ላይ አንዱ የውጭን ምንዛሬን ማዳንና የሀገራችንን ሕዝብ ካለበት የዳቦና የዘይት እጥረት ችግር ለመቅረፍ በቅርቡ ትልቁን የዳቦ ፋብሪካን ገንብተን ስራ እንደሚጀምር እና ይህም ደግሞ ዛሬ በመስራት በአጭር ጊዜ ውስጥ ለማድረስ ሙሉ ኃይላችንን በስራ ላይ እናውላለን። እንዲሁም በመጨረሻ ትልቅ የውጭ ምንዛሬ የሚጠይቀውን የእርሾ ፋብሪካ አገራችን ውስጥ ለመገንባት ከታወቀ የጀርመን ኩባንያ ጋር ጥናት ጀምረናል። ይህ ሁሉ በጠቅላላ ለሀገራችን የውጭ ምንዛሬ ማዳኛና ለብዙ ኢትዮጵያኖች የስራ እድል የሚፈጥር ነው። ግንባታውና አስተዳደሩ የሚድሮክ ኢትዮጵያ ኩባንያ በሆነው በሆራይዞን ፕላንቴሽን የሚከወን መሆኑ ተገልጿል። ድርጅታቸው ይህንን ፕሮጀክት ለማሳካት ዓመታት ዝግጅት ሲያደርግ እንደነበረ የሆራይዞን ሁሉም ፕላንቴሽን ዋና ስራ አስኪያጅ አቶ ጀማል አህመድ ገልጸው ዘርፈ ብዙ ናቸው ያሏቸውን ጥቅሞችም በውስጡ ማካተታቸውን አመልክተዋል። ይህ ፕሮጀክት የሱፍ፣ የአኩሪ አተር፣ የኦቾሎኒ እና የጥጥ ፍሬን በመጠቀም ከዛ የሚገኘውን ዘይት አጣርቶ አሽጎ ልክ ከአውሮፓና ከአሜሪካ በሚመጣ የዘይት ስታንዳርድ ማምረት የሚችል ነው። ተረፈ ምርቱ ደግሞ ከፍተኛ ፕሮቲን ያለው የመኖ ልማት እንዲሁም ለሳሙና ፋብሪካዎች በጥሬ እቃነት የሚቀርብ ፋቲያ ሲድስሌት የሚያመርት ነው። በፋብሪካው ግንባታ ማስጀመሪያ ስነ ስርዓት ላይ የክብር እንግዳ ሆነው የተገኙት የኦሮሚያ ምክትል ርዕሰ መስተዳደርና የኢኮኖሚ ክላስተር አስተባባሪ ወይዘሮ ጫልቱ ሳኒ ባለ ሀብቶች መሰል ፕሮጀክቶችን ሲያለሙ ማህበረሰቡን በአቀፍ አስተሳሰብ አብሮ ማደግን ማጎልበት እንደሚኖርባቸው መክረዋል። ከአሁን በፊት በነበረው የኢንቨስትመንት አስተሳሰብ ኢንቨስተር ወደ ተሰጠው መሬት ሲመጣ የመጀመሪያ እርምጃው መሬቱ ላይ የነበረው ሰውም ሳይቀር ዛፉም ሳይቀር ምናልባትም ሌሎች ነገሮችን ካሉ ካላስወገደ መስራት አይችልም፣ ካላስወገደ ወደ ኢንቨስትመንት መሄድ አይችልም። የአሁኑ ግን ከእድገት ጋር ተያይዞ የመጣው አዲስ የብልጽግና አስተሳሰብ የነበረውን ይዞ አብሮ የማደግ ኢንክሉሲቭ የመሆንና በጣም ፕሮግረሲቭ በሆነ መንገድ ዊን ዊን በሆነ መንገድ ከተጓዝን የፕሮጀክቱ ሞለ የኢንቨስትመንቱ ዘላቂነት በጣም የተረጋገጠ ስለሚሆን፣ እነ ሼክ መሐመድ አላሙዲን ይሄንን ተግባራዊ እንደምታደርጉ ምንም ጥርጥር የለኝም። ቃል ትገቡልናላችሁ ብዬ አስባለሁ። የፋብሪካው ግንባታ በአንድ ዓመት ተኩል የሚጠናቀቅ ሲሆን ማምረት ሲጀምር የዋጋ ንረትን በመቆጣጠር ለአዲስ አበባና ለአካባቢዋ ነዋሪዎች የምግብ ዘይት በተመጣጣኝ ዋጋና በበቂ መጠን እንደሚያቀርብ ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።